سبيرز بس لا ዛሬ ዛሬ የኢትዮጵያውያን ወደ አረቡ ዓለም በስደት መፍለስና በሥራ ፍለጋ መበተን እንግዳ ደራሽ ዜና አይደለም። ከስደትና የቤት ውስጥ ሥራው ጋር ተዳብሎ ግና ጉልበትን በነፃ ተገዶ መገበር፣ መደፈር፣ ለአእምሮ ሕመም መደረግ ከቶንም የራስን ሕይወት በራስ እጅ የማጥፋት ዜናዎች ግና ያያሌ ኢትዮጵያውያንን ልብ እንደሰበሩና ሕሊናን ሰቅዘው እንደያዙ አሉ። ከድጡ ወደ ማጡ እንዲባልም በኮሮና ቫይረስ ወረርሽኝ በፖለቲካዊና ምጣኔ ሀብታዊ ነውጥ የደቀቀችው ሊባኖስ ውስጥ ያሉ ኢትዮጵያውያን ፈተናዎች በጥፍ ድርብ ንረዋል። የወገኖቻቸውን ድጋፍም ሽተዋል። ይህንኑ አስመልክተን ቤሩት ከሚገኙት ሮዛ ገብረ መስቀልና መሰረት ይፍሩ እንዲሁም በሜልበርን አውስትሬሊያ የቤሩት እህቶች ሚሽን አስተባባሪ ፓስተር ደሲ ባይሳ ጋር ተነጋግረናል። በቀዳሚነትም ሮዛ ገብረ መስቀልን ከቅድመ ኮሮና ቫይረስና አሁን ወረርሽኙ ተስፋፍቶ ባለበት ወቅት ያለው የቤይሩት ህይወቷ ምን እንዳይመስል ጠይቀናል። መጀመሪያ በእውነት እናንተ እኛ ያለንበትን ሁኔታ ጠይቃችሁ ለማወቅ እንደዚህም ደግሞ ከአጠገባችን ለመቆም ሁለንተናዊ በሆነው በክርስቶስ ኢየሱስ አገልግሎት ይህንን ነገር ይዛችሁ ወደ እኛ ስለመጣችሁ በጣም አድርገን እናመሰግናለን። በዛ የምትገኙ ቅዱሳን በጣም እናመሰግናለን። ቤተ ክርስቲያን ቅዱሳን፣ የከበረ ምስጋና ለእናንተ አቀርባለሁም። ይሄ በቤተ ክርስቲያንም በራሴስም ማለት ነው። በሁለተኛ ደረጃ ይሄ ወረርሽኝ ከመግባቱ በፊት በቤሩት ላይ ኢኮኖሚካሊ ችግር ነበረ። ምክንያቱም በዶላር ምክንያት የሀገራቸው ኢኮኖሚ በፊት ያው የዚህ ሀገር ገንዘብና ዶላር እኩል የሆነ ቫሊዩ ነበረው። በኋላ ላይ ግን የእነሱ አገር ገንዘብ ሲወድቅ ዶላሩ ደግሞ በሁለት እጥፍ በሶስት እጥፍ ወደ ላይ በሚወጣበት ሰዓት ኑሮ፣ ስራው፣ ሁሉም ነገር ነው የተመታውና ይሄ በጣም ኢፌክት አምጥቷል። ማለትም በስደተኛው ህዝብ ላይ አንደኛ ነገር ስራ የለም፣ የሚከፍሉት ነገር ስለሌላቸው እንደገና ኑሮ ተወዷል። በእንደዚህ አይነት ሁኔታ ውስጥ እያለን ነው በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ነው። ኮሮና ደግሞ መጣ። ኮሮና ደግሞ ሲመጣ እንግዲህ ያው ሁሉም ሰው በቤቱ እንዲቀመጥ ያው የመንግስት አዋጅ እንደዚህ አይነት ነገር አለ፣ ሁላችሁም ታውቃላችሁ። በዛ ሰዓት እንግዲህ ሰው በየቤቱ ተቀምጦ ምን ይብላ? ቀደም ሲል ስራ የለም ያው እንደነገርኩ ማለት ነው። ስለዚህ በጣም የሚያሳዝን የሚበላ ነገር እስከሚጠፋ ድረስ የቤት ኪራይ እስከሚጠፋ ድረስ፣ እውነት እንደዚህ አይነት ነገር ታይቶም ተሰምቶም አይታወቅም እና በጣም ከባባድ ችግሮች ናቸው ያሉት። እና እንግዲህ በሀገሪቱ ላይ ያለ ችግር የራሳቸውንም ሕዝብ ነክተዋል፣ ቤተ ክርስቲያንንም ነክተዋል፣ ቅዱሳንንም ነክቷል። እና ኮሮና ከመጣ በኋላ ግን በቃ ችግሩ በጣም ሞር በሁለት እጥፍ በሶስት እጥፍ ችግሩ በሷል ነው። ይህን ነው ምለው እንግዲህ በግልስ የአንቺ ህይወት ምን ይመስላል በምን አይነት ሁኔታ ላይ ነው የምትገኘው? እንደሌላው ህይወት ነው የምንኖረው። ሁላችንም አንድ አይነት ነገር ነው ያለው፣ ዩኒፎርም የሆነ ነገር ነው ያለው። ግን እግዚአብሔር የተመሰገነ ይሁን እግዚአብሔር ይመስገን፣ እንኖራለን እንግዲህ ከምህረትና ከቸርነት የተነሳ። መሰረትስ፣ በአንቺ በኩል ሊባኖስ የኑሮ ሁኔታ ራሳቸውን የሀገሬውን ሰው ቅድም ሮዛ እንዳነሳቸው አዋኪ ሆኗል። በተለይ እዛ ለስራ ኃይል ሄዱ ኢትዮጵያውያን ምን ያህል አዋኪ ነው በአሁኑ ወቅት? በግልስ አንቺ ላይ ያሳድረው ተጽዕኖ ምንድን ነው? አመሰግናለሁ እድል ስለተሰጠኝ። በጌታ በኢየሱስ ስም ሳላምላቸዋለሁ። እንደ ወገን እንደ እግዚአብሔር ሰው፣ እንደ ወገንም ከጎናችን ሆናችሁ የእኛ ችግር ተሰምቷችሁ፣ የኛ ያለንበት ሁኔታ ተሰምቷችሁ እኛ ነብ ሁኔታ ባለንበት ሁኔታ ልታስቡን ስለቻላችሁ ቅድሚያ አመሰግናለሁም። በእግዚአብሔር ስም አሁን ያለንበት ይሄ ነው ለማለት የማይቻል በጣም አይምሮ በላይ የሆነ የቤይሩት ኑሮ ከባድ ነው። ሮዛ ገልጸዋለች። ይበልጥም ተናግራለች ሮዛ በጣም አስቸጋሪ እና በጣም ችግር ላይ ለምን አንደኛ በራሳቸው በፖለቲካ የተነሳ ብዙ ችግር አለ። እነሱም ስለተቸገሩ እኛ ደግሞ ይበልጥ ተቸግረናል። ስራ የለም። ቀድሞ ሆኖ ከዚህ ከወረርሽኙ በፊት የነበረ ችግር አለ በስራ ማጣት ቆየ አመት ሁለት አመት ነገሮች ኢኮኖሚ ከወደቀ ቆየ፣ አሁን አይደለም። ነገር ግን አሁን እጅግ በጣም ተባብሶ እነሱ እንኳን እስኪራቡ ድረስ እኛ አይደለንም እነሱ እንኳን እስኪቸገሩ፣ እስኪራቡ ልጆቻችንን አውጥቶ እስኪጥሉ ድረስ በመንገድ ላይ አውጥቷቸው እስኪጥሏቸው ድረስ አንከፍልም ብሎ ደሞዝ እንኳን እስከማይከፍሉ ድረስ ብዙ ብዙ ችግር ነው በኛ ላይ እየደረሰ ያለው። ብዙ ነገር ነው በኛ ላይ እየደረሰ ያለው። አንደኛ ደግሞ ትልቅ ተጽዕኖ ያመጣው ይሄ በሽታ ነው። መጀመሪያም ያው ኢኮኖሚያቸው ወድቋል። የነሱ ኢኮኖሚ መውደቅ ደግሞ እኛንም ችግር ላይ ጥሎናል። ስራ የለን፣ የምንሰራው ነገር የለም። በጣም ብዙ ነገር ነው። ከፍተኛ ነገር ላይ ነው ያለ ነው ይሄ ነው የሚባል ነገር የለም። ህመሙም አለ በሽታውም አለ። በተለያየ ስፍራ በሆስፒታል ያሉ እህቶች አሉ፣ በእስር ቤት ያሉ አሉ፣ በየቤቱ ብዙ ችግረኛ አለ፣ ህጻናት ያላቸው አሉ። ይሄ ነው የሚባል ነገር አይደለም። በቤሩት ላይ ያለ ችግር በጣም ከፍተኛ ችግር ነው። እኛ እስከምናውቀው ድረስ የፖለቲካና የኢኮኖሚ ተጨምሮበት ከዚህ ከወረርሽኙ ጋራ በጣም ከፍተኛ ውድቀት ላይ እንዳለ ነው እኔ የምንገነዘበው። አመሰግናለሁ። አስከፊ ችግር ነው፣ ከመቸውም ጊዜ በላይ ብለሻል ቅድም ስታነሽ እና አስከፊ የምን ሲባል እዚህ ላሉ የዛ ያለውን አስከፊ ሁኔታ ለማወቅ ለሚሹ ወገኖች እንዴት ነው የምትገልጭው? የምፈልገው ምንድን ነው አንደኛ ነገር የሀገራቸው ህግ ለእኛ በጣም አስቸጋሪ ነው። ህጋዊ ካልሆንክ ለመንቀሳቀስም ለመኖርም አስቸጋሪ ነው። ትንሽ አሁን ከዚህ ካለው ነገር ጋር ለቀቅ ያደረጉን እንጂ በጣም ችግር አለ። የኢኮኖሚ ውድቀት አለ፣ መብት ማጣት አለ፣ ብዙ ተጽዕኖ አለ። በዚህ ሀገር ላይ ብዙ ተጽዕኖ አለ ሮዛ። በተለይም ቤይሩት ውስጥ የሚኖሩ ኢትዮጵያውያን ወገኖች ወይም በአረብ ዓለም ያሉ ወገኖች ወደ አገር ቤት ለምን አትመለሱም የሚል እንደዚሁ ግፊትም አለባቸው። በአንድ በኩል እዛም ብንሄድ መሰረት የለንም፣ የቋጠር ነው ጥሪት የለም። እዛም ሄደን ጎዳና ተዳሪ ስለምንሆን እዚህ ክፉን ጊዜ አሳልፈን መልካም ቀን ሲመጣ እንደገና ወደ ቀድሞ ሕይወታችን እንመለሳለን በሚል ተስፋ የሚቀመጡም አሉ። ይሄንን አስመልክቶ ያንቺ ህይወት ምንድነው የሚመስለው? እዛውም ቆይቶ ክፉን ጊዜ አሳልፎ በሁለት እግር ለመቆም ወይስ ወደ አገር ቤት ለመመለስ ምን አይነት እገዛ ነው የምትሹት ከዚህ ካሉት ኢትዮጵያውያን አውስትራሊያውያን፣ ወይም በሌላው ዓለም ካሉ ማህበረሰብ አባላት? እያንዳንዱ ግለሰብ የራሱ የሆነ ውሳኔ አለው። እያንዳንዱ ሰው የሚወስነው ነገር አለ። ክፉን ቀን አሳልፌ ክፉ ቀን ያልፋል፣ ክፉም ቀን አሳልፌ እንደገና ደግሞ መልካም ቀኖች ሲመጡ ብሎ ደግሞ አስቦ የሚቀመጥ ሰው አለ። አሁን ያለውን ነገር ተቀብሎ ማለት ነው። እንደገና ደግሞ አሁን ያለውን ነገር መቋቋምና መቀበል አቅቶት በተለያየ ምክንያት አይ ደግሞ እኔ ወደ ሀገር፣ ይሄዳለሁ በዛ ባደርግ ይሻለኛል የሚልም ሰው አለ። እና እኔ የምለው ነገር ምንድን ነው፣ አሁን ሁለቱም እገዛ ይፈልጋል። አሁን እዚህ ጋር ያለው ነገር የሚሄደውም እስከሚሄድ ድረስ መብላት አለበት፣ መጠጣት አለበት። አሁን እኮ ችግሩ ምንድን ነው? ኢቭን በቃ እውነት ይሄ በጣም የመጨረሻ ነገር ነው ማለት ትችላለሁ። በየቤቱ ያለው ነገር የመጨረሻ ነገር ነው ማለት ትችላለሁ። ምክንያቱም ሰው ካልሰራ መብላትን ስለማይችል ማለት ነው። በቤት ኪራይ፣ የሚበላ ነገር በማጣት የሚቸገሩ በጣም ብዙ ልጆች አሉ። ስለዚህ ይሄንን መደገፍ አለብን፣ ይሄንን መርዳት አለብን ማለት ነው። ከእነሱ ጎን መቆም አለብን የሚሄዱትንም መሸኘት አለብን። የሚቀመጡትንም ደግሞ ክፉ ቀን እስከሚያልፍ ድረስ ደግሞ የሚያስፈልጋቸውን ነገር ማድረግ አለብን። ምክንያቱም አቅም እያለ ጉልበት እያለ መስራት እየተቻለ በጣም የሚያሳዝነው ነገር መስራት እየቻሉ አቅም እያለ ጉልበት እያለ ግን ስራ የለም። ስራ ከሌለ ሰው ጉልበት ይዞ አቅም ይዞ እየተቸገረ ነው ማለት ነው። ከታመመው ሰው ውጭ ከታሰረው ውጭ ማለት ነው። ስለዚህ ሁለቱም እርዳታ ይፈልጋል በቤሩት ያለ ሰው በአሁኑ ሰዓት እርዳታ የሚፈልግ ህዝብ ነው መሰረትስ በአንቺ በኩልስ ወደ አገር ቤት የሚሄዱና እዛ በመቆየቱ መካከል የአንቺ ውሳኔ በአሁኑ ወቅት ምን አይነት ነው በራሴ በኩል ይህ የምለው ነገር የለም እውነት ለመናገር ከሆነ ልዝ ግም ካልኩም ይሄ አለኝና ያሳርፈኛል ብዬ የምለው ነገር የለም ለምን ከአሁን በፊት ሰርቼ ደግሞ ሳይከፈልኝ ሰርቼ በከንቱ ለአራት አመት ከዛም በላይ ደግሞ ሳይከፈልኝ አሁን ደግሞ ሰራል ብዬ ባልኩበት ሰአት ስራ የለም። ህጌት ማን ላይ ነው ማሰው? እናት የለኝ፣ አባቴ የለኝ፣ ቤተሰብ የለኝም። ይሄ ያሳስበኛል ግን ደግሞ ልቀመጥብን እዚህም ያለው ነገር እንደዚህ ነው። ስለዚህ ይሄ የምለው ነገር የለኝም እኔ በበኩል እውነትና እውነትም እግዚአብሔርን ነው የምጠብቀው። ፓስተር፣ ደሲ አሁን ሮዛና መሰረት የተናገሩትን ሰምተዋል። በተለይ መሰረት ይምባያ ንቃት ነው የተናገረው። ያ ራሱ እዚያ ያለውን የችግሩን ግዝፈት የሚያሳይ ነው። በእናንተ በኩል ለነኚህ ኢትዮጵያ ወገኖች በምን መልኩ ነው ለመድረስ ለማገዝ ያሰባችሁ ያላችሁት? በጣም አመሰግናለሁ። ካስሻ የነሱን ነገር ስሰማ ውስጥ አይችልም እና ለዚህ ነው እኔም ወደ ኤስቢኤስ መምጣት የፈለግኩት በኮሮና ምክንያት ሰው መሰብሰብ ስለማይችል ፈንድራይዚንግ ማድረግ ስለማይመች በዚህ በሚገኘው በሚዲያ በመጠቀም ኢትዮጵያን ወገኖቻችን እዛ ላሉት እህቶቻችን እነዚህ እህቶቻችን እየሰሩም እያሉ ብዙ በደል የሚደርስባቸው እህቶቻችን ናቸው። አሁን ስራ ቆሞ የሚበሉበት የሚያድሩበት መሳፈሪያ እብን ለመሳፈር ተነስተው እንኳን ክስ አለባቸው ተብሎ ከዛ አሁን በቀደም ከቱ ዊክስ በፊት ሊሳፈሩ ከተነሱት ልጆች መካከል አንዷ ልጅ ታስራ ወደ እስር ቤት ገብታለች። ለምን የተከሰሰችበት ክሷ ስላልተነሳላት ተብሎ እና ህግ የለም ፍርድ የለም። እነዚህ ልጆች ሰርቸው መብላት አይችሉም፣ መጠጊያ የላቸውም። ስለዚህ በየትኛውም መንገድ ማንንም ወገኖቼ ማግኘት በዚህ ሰዓት ስለማልችል ስለማንችል ከኔ ጋር ከምንሰራቸው እህቶች ጋራ በዚህ ሚዲያ ድምጻችን ይሰማና መርዳት የሚችሉትን ይረዱ በሚል አኳያ ነው ወደዚህ ሚዲያ ዛሬ ልንመጣ ይቻል ነው ይሄ ነው እንግዲህ ያለኝ ሀሳብ መርዳት የሚፈልጉ ካሉ ለቤሮት ቶች ሚሽን በምን መልክ ነው በተለይ አውስትራሊያ ውስጥ ያሉ ወገኖች እንደምን አድርገው ነው ችሎታቸውን መለገስ የሚችሉት ከዚህ በፊትም የሚረዱኝ ወገኖች ስላሉ ላገኛቸው እንደ ድሮ ሰብስቤ ፈንድራይዚንግ አድርጌ ላገኝ ስለማልችል ይህንን በሰሙ ጊዜ እኔን ኮንታክት ካረጉ ልባቸው ካዘነ ለመርዳት ከተነሱ የእኔን ቁጥር ያውቃሉ እና በዛ መርዳት ከቻሉ በትህትና ጠይቃቸዋለሁ። ቁጥሩን የማያውቁ ግን መርዳት የሚሹ ካሉስ በኦ ፎር ስሪ ደብል ዋን ስክስ ስክስ ቱ ቢደውሉ በዚህ ያገኝኛል። ሮዛና መሰረት ቀጥታ ከገንዘብ ድጎማው ባሻገር በሌላ መልኩስ ምን አይነት እገዛ ነው የምትሹት? በሌላ መልኩ ወደፊት እንግዲህ ማለት አሁን ሁሉም ነገር መሸሚያው ተዘጋግቷል። ትራቭል ማድረግ አይቻልም። ሰዎች መንቀሳቀስ አይችሉም እና ወደፊት ካውንስሊንግ ማለት አሁን ትምህርት እዚህ በምድረ በዳ ያሉ በጣም ህጻናት ልጆች ናቸው። ፊውቸሪቲያቸው ቢማሩ እንዴት ነው መስራት እንዲችሉ ወደፊት ራእያቸውን እንዲያሰፉ ትምህርት ያስፈልጋል። በእውነት ትምህርት መስጠት መሰረትስ አንደኛ ነገር አሁን ባለ ሁኔታ ላይ በእርግጥ አስቸጋሪ ስለሆነ እግዚአብሔር ደግሞ ጊዜ አምጥቶ ጥሩ ጊዜ ላይ ስንደርስ ነገሮች ሲቀየሩ ብዙ ልጆች አሉ፣ የአይምሮ ችግር የደረሰባቸው የስነ ልቦና ችግር የደረሰባቸው እነሱን በማዝናናት እነሱን በማስተማር በተለያዩ ነገሮች ከእነሱ ጎን መቆም በምንችለው ነገር እግዚአብሔር በረዳንና በምንችለው ነገር ያንን የስነ ልቦና ልባቸው የተሰበረ ተርቶም ያልፈልናል ብለው መጥቶ አካለ ስንኩልም መሆን አለ ልጊዞም፣ ደግሞ ብዙ ዋጋ የከፈሉ በብዙ አይነት መልኩ በጤናቸውም በአይምሯቸውም ተጽዕኖ የደረሰባቸዋሉ። እነሱን መድረስና እነሱ ማጽናናት፣ ከነሱ ጎን መሆን ጌታ በፈቀደውና እግዚአብሔር በረዳት መጠን ይህን ነው የምለው። ሮዛ በአውስትራሊያም ሆነ በመላው ዓለም ላሉ ኢትዮጵያውያን ወገኖች በዚህ አጋጣሚ መልክትሽ ወይም ጥርሽ ምን ይሆናል? መልክቴ እኔ የሚሆነው ምንድነው? ወገን ለወገን ነው። ስለዚህ እዚህ ጋር የወደቁ የተራቡ፣ የተጠሙ፣ የተቸገሩ እህቶቻቸው እንዳሉ ምንም እንኳን ባያዩዋቸው ባያውቋቸው፣ ግን እቤቶቻቸው በብዙ ችግር ውስጥ እያለፉ በብዙ መከራ በብዙ ጭንቀት ውስጥ እያለፉ እንደሆነ አውቀው ካላቸው አንድ ሳንቲም እንኳን አንድ ትንሽ ነገር እንኳን እነዚህ ልጆች በማሰብ እንዲያደርጉ ይሄ ነው ያለኝ መልእክት። ሌላው ደግሞ ተጨማሪ የምለው ነገር ምንድን ነው? ለምሳሌ ሕክምናን በተመለከተ ቅድም ያልጠቀስኩት ነገር ሕክምና የሚያስፈልጋቸው አንዳንዴ በጣም ነገራቸው ከባድ የሆኑና ሕክምናቸው ከባድ የሆኑና ከዚህ ሄደው ኢትዮጵያ ሲደርሱ የሚሞቱ ብዙ ልጆች አሉ። በማጣት ሕክምና ባለማግኘት ሕይወታቸው የሚያል ስለዚህ በሕክምና ከገንዘብ ውጭ ማለት ነው። ሌላው ደግሞ አገራቸው ከተመለሱ በኋላ የሚሰሩት እያጡ ተስፋ በመቁረጥ ከዚህ በኋላ ስደት አይተነዋል፣ ተመልሰን ስደት አንገባም እያሉ ህይወታቸውን የሚያጡ ብዙዎች አሉ። ስለዚህ የሆነ ነገር ደግሞ በእውነት ከስደት የሚያድን ነገር እነዚህ ወጣቶች ነገ ለሀገርም ለእግዚአብሔር መንግስትም የሚጠቅሙ ልጆችን እያጣን ነው። በችግር ምክንያት ማለት ነው፣ ደጋፊ ስለሌላቸው ማለት ነው፣ አይዟችሁ የሚል ስለሌላቸው፣ ከአጠገባቸው የሚቆም ስለሌላቸው እና ይህን ነገር በማሰብ በብዙ መንገድ ነገሮችን በማየት የሚችሉትን ነገር ሁሉ ለማድረግ እጆቻቸውን እንዲያበረቱ ይሄ ጥሪ ነው። የታይባርካቸው ባላቸው በአቅማቸው በትንሹም ነገር ቢሆን ከዚህ በፊትም ከአጠገባችን ቆመዋል። ከእስረኞች ጎን ቆመዋል። በሼልተር ካሉ ልጆች ጎን ቆመዋል። በሳንባ ነቀርሳ ታመው ከነበሩ ልጆች ጎን ቆመዋል። በእውነት አገሩም ርቀቱን ሳይገድባቸው እዚህ ድረስ መጥተው ብዙዎችን አጽናንተው ብዙ አቅም ጉልበት ሆነው ተመልሰዋል። በዚህ አጋጣሚ ላመሰግናቸው፣ ቤተ ክርስቲያናቸውንም እነሱንም ላመሰግን እወዳለሁ። አንተም እግዚአብሔር ባርክ፣ ተባረክ። በጣም አርገን እናመሰግናለን። ጊዜያችሁን ስለሰጣችሁን ስላሰባችሁን፣ ተባረኩ፣ እግዚአብሔር ያስብላችሁ። መሰረትስ መልእክትሽ ወይም ጥርሽ ምን ይሆናል? እንግዲህ ጌታዬ የስብ እውነት እግዚአብሔር አምላክ ይባርካችሁ። እኛም በማሰባችሁ በዚህ ገልጸዋለች። ብዙውን በሆስፒታል ያሉ በሳንባ ነቀሳ በስር ቤት በተለያየ ቦታ ያሉትን ሁሉ እውነት ነው። እነዚህ ወገኖቻችን ርቀት ቤተሰቦች ነው። ብዙ ዋጋ ከፍለው ዙሮ አይተው ምግብ በልተው በሚያስፈልጋቸው ሁሉ ከእኛም ጎን ከእነሱም ጎን ሆነው ብዙ ዋጋ ከፍለዋል። ለዘንድሮ ብቻ ነው ነገሮች በተለያየ እንቅፋት ተፈጠረና አለመምጣታቸው እንጂ ከአሁን በፊት ብዙ ዋጋ ከፍለው ብዙ ነገር አድርገዋል። ጌታ ኢየሱስ በእውነት እግዚአብሔር አምላክ ዘመናችሁን፣ ጊዜያችሁን ይባርክ። ከጎናችን ለቆማችሁን፣ ላሰባችሁን፣ አሁንም ደግሞ እያሰባችሁን ስላላችሁ እግዚአብሔር አምላክ ይባርካችሁ ሁሉንም እውነት አመሰግናለሁ። አንተንም አመሰግናለሁ። ደስ ጊዜ ቅዱሳን በሚሉ እግዚአብሔር ባርካችሁ ማለት እንወዳለሁ። ሮዛ ገብረ መስቀል፣ መሰረት ይፍሩና ፓስተር ደሲ ባይሳ የቤሩት እህቶች ኮሚሽን አስተባባሪ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ስጥልን። እኛም እናመሰግናለን፣ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ደስታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like